Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ30 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው ፕሮግራም አሁን ተጀመረ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የረቡዕ መጋቢት አስር 2006 ዓ ም ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። የምናስተናግዳችሁ እኔ ቆንጅ ይታየና አዲሱ አበበነን። የደቡብ ሱዳንን የሰላም ሂደት በሚያደናቅፉ ላይ አስፈላጊው እርምጃ ይወሰዳል ሲሉ አሜሪካና የአውሮፓ ሕብረት አስጠነቀቁ። ዛሬ ያጋጠመን ችግር ምንድን ነው? በእርግጥ ከትናንት ማታ የጀመረ ነው ታሳሪዎቹ የቀድሞ ባለስልጣናት የሂደቱ አካል እንደማይሆኑ ማረጋገጫ ካልተገኘ ለሰላሙ ድርድር ተወካዮቹን እንደማይልክ የደቡብ ሱዳን መንግስት ለአገሪቱ ራዲዮ ማስታወቁ ነው የዩናይትድ ስቴትስ የደቡብ ሱዳን ልዩ ተወካይ ዶናልድ ቡት ከተናገሩት የወሰድነው ነው የምሽቱ አብይ ርሳችን ነው አሚሶም ከአልሸባብ ያስለቀቃት ከተማ ሁዱር በአማጽያኑ እንደተከበበች መሆኗን ገለጠ የህዳሴ ግድብ የስራ ጥራትና ደህንነትን አስመልክቶ ምንም አይነት ጉድለት እንደማይኖር የፕሮጀክቱ ዋና ስራ አስኪያጅ የገለጡ፣ ኢትዮጵያ የተፈጥሮ ሀብት ገቢ ግልጽነት ቡድን ኢአይቲአይ አዲስ አባል ሆነች፣ የሚሉት የመጽሔት ዘገባዎቻችን ይሆናሉ። በሁለተኛው አጋማሽ ስለ ኢትዮጵያ መንገድ ግንባታዎች ኤርነስን ያንግ ስራ አስኪያጅ ጋር የተካሄደ ውይይት ይኖራል። ሴቶችና ቤተሰብም እንዲሁ ተዘጋጅቷል። አሁን የዓለም ዜናዎቹን ነው። ትናንት ማክሰኞ ማለዳ በማዕከላዊቱ የሶማሊያ ከተማ በቡሎ ቦርዴ የተፈጸመውን የአጥፍቶ ጠፊ ጥቃት ካካሄዱት መካከል አንዱ የኖርዌይ ተወላጁ ሶማሊያዊ ዜጋ መሆኑ ተገለጠ። አፍቃሪ አልሸባብ የሆነው የአልአንዳሎስ አንዳሉስ ሬዲዮ እንደዘገበው የ ስልሳ አመቱ አብዱላሂ አህመድ አብዱል የተባለው አጥፍቶ ጠፊ ነበር ቦምብ የተጫነባትን መኪና ያሽከረክር የነበረው። የአይን ምስክሮች እንደሚናገሩት የአልሸባብ አማጽያን ባለፈው ሳምንት በሶማሊያ ወታደሮችና በአፍሪቃ ህብረት ኃይሎች በተነጠቁት በዚች ከተማ ውስጥ ባካሄዱት ጥቃት ቢያንስ አስራ ሁለት የመንግስትና የአፍሪቃ ህብረት ወታደሮች ተገድለው ሌሎች ወደ አስራ ስምንት የሚሆኑ ቆስለዋል። ሶማሊያዊው የኖርዌይ ተወላጅ አጥፍቶ ጠፊ አብዱላሂ አህመድ ለራዲዮ ጣቢያው በሰጠው ቃለ ምልልስ ከ13 ዓመታት በፊት ነው ጂሃድን የተቀላቀለው። ከ13 ዓመታት በፊት አልኢትሃድ አልእስላሚያ የተባለውንና በዩናይትድ ስቴትስ መንግስት አሸባሪ ተብሎ የተፈረጀውን እስላማዊ አክራሪ ቡድን የተቀላቀለው ይኸው ግለሰብ ቡሎቦርዴ ከተማ ላይ የተፈጸመውን ጥቃት የመራውም ራሱ እንደነበረ በቃለ ምልልሱ አመልክቷል። በሶማሊያ የሽብር ታሪክ አብዱላሂ በእድሜ አንጋፋው እንደሆነም ተመልክቷል። በሌላ ዜና በሶማሊያ የአፍሪቃ ህብረቱ ዘማች ኃይል አሚሶም በቅርቡ ከአልሸባብ አስለቅቆ የያዛት ሁዱር ከተማ በአማጽያኑ ተዋጊዎች የተከበበች መሆኑን የባኩል ክልል አስተዳዳሪ ለቪኦኤ ገልጸዋል። በከተማይቱ ውስጥ ያለው የህይወት ሁኔታም የኑሮ ሁኔታም በጣም ከባድ መሆኑንም አስተዳዳሪ ሞሐመድ አብዲ ቶል አክለው አመልክተዋል። አስተዳዳሪውን ማምሻውን በስልክ አግኝተናቸዋል። በመጽሔት ክፍለ ጊዜ ይቀርባል። አድማጮች ይህ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አፍቃሪ ሩሲያ ኃይሎች በክራይሚያዋ ሴቫስቶፖል ወደብ የሚገኘውን የባህር ኃይል ጠቅላይ እዝ ተቆጣጠሩ። ይህም የሆነው ሩሲያ ክሬሚያን ወደ ግዛቷ ለማቀላቀል ስምምነቱን ከባለሥልጣናቱ ጋራ በተፈራረመች ማግስት ነው። የዓይን ምስክሮች እንደሚናገሩት ወደ ሁለት መቶ የሚሆኑ ወታደሮች ዛሬ ረቡ ማለዳ ላይ ወደ ቅጥር ግቢው በመዝለቅ የሩሲያን ሰንደቅ ዓላማ ሰቅለው በሰላም ወጥተዋል። በስፍራው ከነበሩ ከዩክራይን የአገልግሎት አባላት በኩል እርምጃውን ለማጠናቀፍ የተቃጣ አንዳችም ነገር አልተሞከረም። የሩሲያው ፕሬዝደንት ቭላዲሚር ፑቲን ክራይሚያን ለመገንጠል የወሰዱት እርምጃ ዩናይትድ ስቴትስንና የአውሮፓ ሕብረትን ከማስቆጣቱም በላይ ውሳኔ ህዝቡ ህገወጥ ነው በማለት ሩሲያ ላይ ማዕቀብ ተጥሏል። ትናንት ማክሰኞ የሩሲያው ፕሬዝዳንት ቭላድሚር ፑቲን ውሳኔ ህዝቡን ከክራይሚያ ባለስልጣናት ጋር ማጽደቃቸው አይዘነጋም። የዚህን ዜና ዝርዝር የአሜሪካ ድምፅ ራዲዮ ዘጋቢ ሪቻርድ ግሪን አጠናቅሯል። አዳነች ፍሳይ ታቀርበዋለች። በትንሹ ሁለት መቶ የሚሆኑ መሳሪያ ያልያዙ ራስን የመከላከል ኃይሎች ዛሬ በባህር ኃይሉ ሰፈር ውስጥ ገብተው የሩሲያን ባንዲራ ሰቅለዋል። የዩክራይን ወታደሮች ስላልተከላከሉ ግጭት እንዳልነበረ የአይን ምስክሮች ገልጸዋል። የኡክራይን የባህር ኃይል ሻለቃ የሆኑት አሌክሳንደር ባላኒዩክ ዋናው ጽህፈት ቤት ቁጥጥር ስር የዋለው ሩሲያ በአየር ኃይሉ ሰፈር ወረራ አይካሄድም፣ ጉዳዩ በዲፕሎማሲያዊ መንገድ ይፈታል የሚል ቃል በገባችበት ወቅት ነው ብለዋል። የሚበዙት የክሪሚያ ነዋሪዎች ሩሲያውያን ሲሆኑ ባለፈው እሁድ በተካሄደው ህዝበ ውሳኔ የሩሲያ አካል ለመሆን ወስነዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ክሪሚያን ለመያዝ መወሰናቸው ዩናይትድ ስቴትስና የአውሮፓ ህብረትን አስቆጥቷል። ህዝበ ውሳኔው ህገ ወጥ ነው በማለት ሩሲያ ላይ ማዕቀብ ጥለዋል። ፕሬዚዳንት ፑቲን ትላንት በሩሲያ ምክር ቤት ባደረጉት ንግግር ግን ህዝበ ውሳኔው ህጋዊ ነው፣ ክሪሚያ ምንጊዜም ቢሆን የሩሲያ አካል ናት ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በበኩላቸው በዋሽንግተን ለዩኒቨርስቲ ተማሪዎች ባደረጉት ንግግር የሚስተር ፑቲን ግንዛቤ እንዳስገረማቸው ጠቁመዋል። ግዛቶች ከሀገሮች ሲገነጠሉ ተግባራዊ የሚሆን የታወቀ መሰረት ያለው ህግ አለ። ይህም በሀገሮች ህገ መንግስትና የህግ ሂደት መሰረት ነው መከናወን ያለበት የካልሆነም ባዓለም አቀፍ ማህበረሰብ በሚሰራበት መብት መሰረት ሊካሄድ ይችላል እንጂ በደምንጃ አፈሙዝ መሆን አልነበረበትም። ኬሪ አያይዘውም የሩሲያ ተግባር አደገኛ ነው ካሉ በኋላ ዩናይትድ ስቴትስ የማዕቀቦች ምላሽ እንደምትሰጥበት ገልጸዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደግሞ ትላንት በስልክ ከጆን ኬሪ ጋር ሲናገሩ ዩናይትድ ስቴትስ በሩሲያ ላይ የምትጥለው ማዕቀብ ተቀባይነት የለውም በማለት አንደምታ ይኖረዋል ሲሉ አሳስበዋል። ከአለፈው ቅዳሜ የካቲት 29 ቀን ጀምሮ ከአየር ላይ በጠፋው የማሌዥያ አየር መንገድ አውሮፕላን አለመገኘት አውሮፕላኑ ውስጥ የነበሩ ቻይናውያን ቤተሰቦች ዛሬ በተካሄደው የዕለቱ ጋዜጣዊ መግለጫ ላይ ብስጭታቸውን ገለጡ። በማሌዥያ ባለስልጣናት ላይም ቁጣቸውን አሰሙ። መግለጫው በሚሰጥበት አዳራሽ ውስጥ የተገኙ ቤተ ዘመዶች በልቅሶና በብስጭት እውነቱን ንገሩን የሚል ቃል እያሰሙ እንደነበር ታውቋል። በተለይ አንዲት በስም ያልተጠቀሰች ሴት በአንድ የአየር መንገዱ ባለስልጣን ላይ ያሰማችው ቁጣ ይህን ይመስል ነበር። ይህን አሰልቺ መልሳችሁን በየቀኑ መስማት ነው የታከተኝ። እኔ እጅግ አሰልቺና አድካሚ ነው። ምንም ልናደርጋችሁ እንደማንችል ስላወቃችሁ ነው፣ አውቃለሁ። ይሄን ቁጣችንንና ልቅሷችንን ከማሰማት በስተቀር ምን ምርጫ አለን እኛ? ከመዋሸታችሁና ሀቁን ከመደበቃችሁ ባሻገር የወሮ በላ ስራ መስራታችሁ ነው የሚያበሳጨን። ከ239 የአውሮፕላኑ ጠቅላላ መንገደኞች መካከል 154ቱ ቻይናውያን ተሳፋሪዎች ከጠለፋና ከሽብርተኝነት የጸዱ መሆናቸውን ቤይጂንግ አረጋግጣለች። በማሌዥያ የቻይናው አምባሳደር ሁዋንግ ሂኳንግ እንደገለጡት የሁላቸውም ዜጎቻቸው የህይወት ታሪክ በጥልቀት ተመርምሯል። ኢትዮጵያ የዓለም አቀፉ የመሬት ውስጥ የተፈጥሮ ሀብት አስተዳደር ግልጽነትና ተጠያቂነት አዲስ አባል ሆናለች። በኦስሎ ኖርዌይ በዛሬው ዕለት በተካሄደ የአባላት ምልመላ ኢትዮጵያ አባል ሆና መመረጧን የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች ተቃውሞታል። ዝርዝር ዘገባውን በመጽሔት ክፍለ ጊዜ እናቀርባለን። የደቡብ አፍሪካው ጸረ ሙስና ከፍተኛው ባለሥልጣን ፕሬዚዳንት ጄኮብ ዙማ ቤታቸውን ለማሳደሻ ከመንግሥት ካዝና ያለ አግባብ 23 ሚሊዮን ዶላርስ በመውሰዳቸው ክስ መስርቷል። ከሕዝባዊ ተቆርቋሪ ቱሊ ሞዶንሴላ ቢሮ ይፋ በሆነ ሪፖርት መሠረት ፕሬዚዳንቱ ከገንዘብ ውስጥ የተወሰነውን መመለስ ይኖርባቸዋል። የቤቱ ዕድሳት የመዋኛ ስፍራ ግንባታንና ዘመናዊ የከብቶች መቀበያን የሚያካትት ሲሆን መንግሥት ለደህንነት ጥበቃ ነው የሚል መልስ ሰጥቷል ፕሬዚዳንቱ የተባለው ገንዘብ መውጣቱን አልካዱም ብሏል ከማዶን ሴላ ቢሮ የወጣው ሪፖርት። በመጨረሻም የእስራኤል አየር ኃይሎች የሶሪያን ወታደራዊ ጦር ሰፈር መደብደባቸው ተገልጿል። እስራኤል እርምጃውን የወሰደችው በጎላን ተራራ ከሶሪያ ለደረሰባት ጥቃት ምላሽ እንደሆነም ታውቋል። እስራኤል በጎላን ተራራ በደረሰባት ጥቃት አራት ወታደሮቿ እንደቆሰሉባት አመልክታለች። ይህ ከሶሪያ የተሰነዘረው ጥቃት አላስፈላጊ ትንኮሳ ነው ሲል አንድ የእስራኤል ወታደራዊ ቃል አቀባይ ገልጿል። ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች በ25ና በ31 ሜትር ባንድ የሚተላለፈውን የረቡዕ ምሽት ፕሮግራማችንን ነው እያደመጣችሁት ያላችሁት። አስተናጋጆቻችን ቆንጅታዬና አዲሱ አበበንን በምሽቱ ዓብይ ርዕስ ደቡብ ሱዳንን የሰላም ሂደት የተመለከተ ዘገባ ከአዲስ አበባ፣ በመጽሔት ክፍለ ጊዜ አሚሶም በሶማሊያ በአልሸባብ ላይ የያዘው ዘመቻና የህዳሴ ግድብ ግንባታን የተመለከቱ እንዲሁም ኢትዮጵያ የተፈጥሮ ሀብት ገቢ ግልጽነት ድርጅት በአጽሮት ኢአይቲአይ አዲስ አባል መሆኗን የተመለከቱ ዘገባዎች ይኖሩናል። ሁለተኛው አጋማሽ ላይ ስንደርስ ደግሞ ኢንፍራስትራክቸር ኢንቨስትመንት ከፍተኛ ደረጃ ሰራተኛ የሚቀጥር ሴክተር ነው። እንኳን እኛና ታዳጊ ሀገር የሆነች ኢትዮጵያ ቅርና አውሮፓን ብናይ በአሁኑ ጊዜ 15 ሚሊዮን አውሮጳውያን ስራ ያላቸው በኢንፍራስትራክቸር በኮንስትራክሽን ሴክተር ነው። በኢትዮጵያ የእርነስንያን ኩባንያ ስራ አስኪያጅ አቶ ዘመዴነህ ንጋቱ በሁለተኛው አጋማሽ ይቀርባሉ። አብራችሁን ቆዩ። ወደ ምሽቱ አብይ ርዕስ እናልፋለን። የደቡብ ሱዳንን የሰላም ድርድር በሚያደናቅፉ ወገኖች ላይ አስፈላጊውን እርምጃ እንደሚወስዱ አሜሪካና የአውሮፓ ህብረት አስጠንቅቀዋል። ማስጠንቀቂያው በተለይ በደቡብ ሱዳን መንግስት ላይ ያነጣጠረ ነው። የአሜሪካና የአውሮፓ ህብረት ተወካዮች ዛሬ በአዲስ አበባ የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የዛሬው የአሜሪካና የአውሮፓ ህብረት ማስጠንቀቂያ የደቡብ ሱዳን የሰላም ድርድር ከተጀመረ አንስቶ ከተስተዋሉት ሁሉ ጠንካራው የሚባል ነው። የሰላም ሂደቱን አስመልክቶ ተደራዳሪዎቹ ወገኖች ቁርጠኛ እርምጃዎች እንዲወስዱ አሜሪካና የአውሮፓ ህብረት ሲያሳስቡ፣ የበኩላቸውን ማስተያየት ሲሰጡ ግን አዲስ አይደለም። በተለይ የደቡብ ሱዳን መንግስት መፈንቅለ መንግስት አድርጋቸዋል በሚል የታሰሩትንና እስካሁንም ያልተለቀቁትን አራት የቀድሞ ባለስልጣናት እንዲፈታ ሲያሳስቡ ቆይተዋል። የዛሬው ማስጠንቀቂያ ግን ከወትሮ ለየት ያለና ጠንከር ያለ ነው። The problem that we faced uh, today, actually as of last night, was when the government announced on South Sudanese radio that uh, they would not be sending their delegation unless assured that the detainees uh, would not be part of the process. ዛሬ ያጋጠመን ችግር ምንድን ነው? በእርግጥ ከትናንት ማታ የጀመረ ነው። ታሳሪዎቹ የቀድሞ ባለስልጣናት የሂደቱ አካል እንደማይሆኑ ማረጋገጫ ካልተገኘ በቀር ለሰላም ውድድር ተወካዮቹን እንደማይልክ የደቡብ ሱዳን መንግስት ለአገሪቱ ራዲዮ ማስታወቁ ነው። አሜሪካም ሆነች የአውሮፓ ህብረት በስር ላይ የሚገኙት አራት የቀድሞ ባለስልጣናት እንዲፈቱና የሰላም ድርድሩን እንዲቀላቀሉ ሲጠይቁ የመጀመሪያቸው አይደለም። በደቡብ ሱዳን የአሜሪካ ልዩ ልኡክ አምባሳደር ዶናልድ ቡስ ሰሞኑን በአዲስ አበባ በተካሄደው የኢጋድ የመሪዎች ስብሰባ ላይም ይህንኑ ተናግረው ነበር። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር በተገኙበት የዛሬው አስተያየት ግን ምን ሊከተል እንደሚችልም የጠቆመ ነው። ከአምባሳደር ቡዝ ጋር መግለጫውን የሰጡት የአውሮፓ ህብረት የምስራቅ አፍሪካ ልዩ ወኪል አሌክስ ሮንዶስ ሊወሰዱ የሚችሉ እርምጃዎችን አብራርተዋል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ምክር ቤት ያወጣውን መግለጫ በመጥቀስ በግልጽ ያሉት ይህንን ነው። የአውሮፓ ህብረት በፓርላማ ሂደቱ ላይ እንቅፋት በሚሆኑ ግለሰቦች ላይ ያለሙና የተወሰኑ እርምጃዎችን ለመውሰድ ዝግጁ መሆኑን በድጋሜ ያረጋግጣል። የአፍሪካ ህብረትና የኢጋድን ጥረቶች በመደገፍ እንደዚሁም ከዓለም አቀፍ አጋሮች ጋር ለመተባበር አሜሪካም በበኩሏ የደቡብ ሱዳንን የሰላም ሂደት በሚያደናቅፉ ወገኖች ላይ ሊወሰዱ የሚችሉ እርምጃዎችን እያጤነች መሆኑን ልዩ ልዑኳ ዶናልድ ቡዝ አረጋግጠዋል። ለተወሰነ ጊዜ ተቋርጦ የነበረውና በፖለቲካዊ ጉዳዮች ላይ ያተኮረው የደቡብ ሱዳን የሰላም ድርድር በሚቀጥሉት ጥቂት ቀናት እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። ይህ በእንዲህ እንዳለ ደብሊው ኤፍ ፒ የዓለም ምግብ ፕሮግራም በደቡብ ሱዳን ዩኒቲ ስቴት በጋኘል ካምፕ ለሚገኙ 8000 ተፈናቃዮች በአውሮፕላን ከአየር እህል መጣል መጀመሩን የአሜሪካ ድምፅ ራዲዮ ደቡብ ሱዳን ተኮር ልዩ ፕሮግራም ዘግቧል። የድርጅቱ ቃል አቀባይ ካርሊየስ ማክዶኖን እንደገለጡት በዩኒቲ ስቴት በአፕር ናይል እና ጆንግሌ ስቴት በሚገኙ ስምንት ሌሎች ካምፖችም ህዝቡ አስቸኳይ እርዳታ ያስፈልገናል። ወደ እነዚህ አካባቢዎች የሚያስገቡ መንገዶች ወይም የአውሮፕላን ማረፊያ ባለመኖሩ የዓለም ምግብ ፕሮግራም እህሉን ከአየር ለመጣል መገደዱን ገልጠዋል። ድርጅቱ በመንግስትና በሸማቂዎች ቁጥጥር ስር ለሚገኙ ቦታዎች ሁሉ ምግብ እንደሚያደርስ ጨምረው ገልጠዋል። ከአየር ምግብ በአውሮፕላን የማድረስ እርዳታ በጣም ውድ መሆኑን የጠቀሱት ድርጅቱ ቃል አቀባይ በደቡብ ሱዳን የጸጥታ ስጋቱ ረግቦ አንዳንዶቹም መንገዶች መክፈት እንዲቻል ተስፋ ቸውን አስተጋብተዋል። ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች ስናልፍ የታላቁ የሕዳሴ ግድብ ግንባታ የስራ ጥራትና ደህንነትን በተመለከተ ምንም አይነት ጉድለት እንደማይኖር የፕሮጀክቱ ዋና ስራ አስኪያጅ ገልጸዋል። ለታችኛው የተፋሰሱ አገሮችም የአባይ ውሃ ፍሰት መቼም ቢሆን እንደማይቋረጥ አረጋግጠዋል። ስራ አስኪያጁ አክለውም የግድቡ ስራ ከተጀመረ አንስቶ እንደ ችግር የሚጠቀስ ነገር አላጋጠመኝም ብለዋል። ወደ ስፍራው ተጉዞ የተመለሰው መለስካቸው አመሃ ተከታዩን አጠናቅረዋል። ባለፈው ሳምንት መጨረሻ ማለትም እሁድ መጋቢት 7 ቀን 2006 ዓመተ ምህረት የታላቁ ህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ አቶ ስመኘው በቀለ በአብዛኛው የውጭ መገናኛ ብዙሃን ጋዜጠኞችን ባስተናገዱበት ወቅት እንደገለጹት ከሆነ በአሁኑ ጊዜ ኢትዮጵያ ከታዳሽ ምንጮች ወይም የዓለምን የአየር ንብረት አደጋ ላይ ከማይጥሩ ምንጮች የኤሌክትሪክ ኃይል በማመንጨት ረገድ ከፍተኛ ተሞክሮ እያካበተች መሆኗን ገልጸዋል። በአንድ ዓመት ጊዜ ውስጥ ብቻ ግልገል ግቤ ሁለትን፣ ተከዜን እና በለስን የመሳሰሉ ከፍተኛ የምህንድስና ብቃት የሚጠይቁ ፕሮጀክቶች ማስመረቅና አገልግሎት ላይ ማዋል የቻለች አገር መሆኗን ለአስረጅነት ያቀረቧቸው ናሙናዎች ነበሩ። ታላቁን የህዳሴ ግድብም ለመስራትም እነዚህ ተመክሮዎች ከፍተኛ አስተዋጽኦ እንዳላቸውም ጠቁመዋል። በተለይም የዚህ ግድብ የስራ ጥራት ያሰጋናል የሚሉ አካሎችን በመጥቀስ ስለ ግድቡ የስራ ጥራትና ለወደፊት የግድቡ ደኅንነትም አስጊ እንደሆነ በመግለጽ የቀረበላቸውን ጥያቄም አቶ ስመኘው ጉዳዩ የበለጠ የሚያሳስበው ኢትዮጵያውያንን እንደሆነ ይጠቁማሉ። የግድቡን ደህንነት በተመለከተ ቀደም ብዬ እንደጠቆምኩት ይሄ በኢትዮጵያ ሕዝብና በመንግስት የሚገነባ ፕሮዤ ነው። በታላቅ ጥረትና ድካም የተገኘ አንጥራ ገንዘባችንን የምናፈስበት ሥራ፣ በጥራት ጉዳይ ላይ ድርድር የለም። ደህንነቱን ለአደጋ ለሚያጋለጥ በሚችል ምንም አይነት ጉዳይ ላይም አንደራደርም። ዓለም አቀፋዊ ተቀባይነት ያገኙ ደረጃዎች፣ መመሪያዎችና ደንቦችን ነው የምንከተለው። እንዲህ ያሉ ትላልቅ የምህንድስና ስራዎች የሚከናወኑት ቋሚና ዓለም አቀፋዊ ተቀባይነት ባላቸው ሳይንሳዊ መርሆችና አሰራሮች መሆኑን የጠቀሱት አቶ ስመኘው የአካባቢውን ተራሮች ተፈጥሮና ከግድብ በታችና አካባቢ የሚገኘውን ተፈጥሯዊ የአፈርና የአለቶች መዋቅር የተፈተሹ እንደሆኑ ያብራራሉ። እንዲያውም ይህ ስራ የሚሰራው መቶ በመቶ በሆነ እርግጠኝነት ነው ይላሉ። እየሰራን ያለነው ያልታወቀ ነገር በሌለበት በፍጹም እርግጠኝነት ነው። በምንሰራው ስራ ውስጥ ምንም የሚያጠራጥር ነገር የለም። መቶ በመቶ እርግጠኞች ነን። የግድቡን መሰረት እንዲህ ያለውን ግድብ ለመገንባት አስተማማኝ እና ደረጃውም ተቀባይነት ያለው ነው። የህዳሴው ግድብ ሥራ ከተጀመረ አንስቶ ትልቅ ውዝግብ ያስነሳው ጉዳይ በታችኛው ተፋሰስ ሀገሮች ያስከትላል የተባለው አሉታዊ ተጽዕኖ ነው። በተለይም ግብፅ የግድቡ ግንባታ በህልውናዋ ላይ ከፍተኛ አደጋ እንደደቀነ እየገለጸች እንደሆነ በየዕለቱ የሚሰማ ዜና ሆኗል። አቶ ስመኘው ይህን የግብፅ ፍርሃትም ሆነ የየትኛውንም የታችኛው ተፋሰስ ሀገር ስጋት ፕሮጀክቱ ከመተግበሩ አስቀድሞ ከተመን የገባና የተጠና ነው፣ መፍትሄም ተበጅቶለታል ይላሉ። እንኳን ግድቡ ተገንብቶ ሳያልቅ ቀርቶ ግድቡ ተገንብቶ ካበቃ በኋላ አንድም ጠብታ ውሃ እንዳያልፍ ማድረግ በሚቻልበት ወቅትም ቢሆን ውሃው በአማካይ ለ93 ዓመታት ሲፈስ በነበረበት ሁኔታ እንደሚቀጥል ያስረግጣሉ። ዊው ናት ሆልድ ወተር ውሃውን አናቅብም። የውሃው ፍሰት ለ93 ዓመታት ምን ይመስል እንደነበር የሚያሳይ መረጃ አለን። ይህን ማንም ያውቀዋል። እናም ይህን ግድብ ለመሙላት የምንከተለው ቀስ በቀስ መጠኑ እየጨመረ የሚሄድ ያሞላል አሰራር ነው። በኮንትራታችን በሚገባ የተገለጸው የሚሆነው ይህን አሰራር ነው የምንከተለው በሌሎች ኤሌክትሪክ ኃይል ማመንጫ ግድቦቻችን እንዳደረግ ነው። እዚህ ላይ አናቀብም። ታላቁ የህዳሴ ግድብ የሚገኝበት ጉባ የተባለው ስፍራ ከባህር ጠለል በላይ ያለው አማካይ ከፍታ አምስት መቶ ሜትር እንደሚሆን ተነግሮናል። ከአዲስ አበባ ከፍታ ቢያንስ 1500 ሜትር ዝቅ ብሎ የሚገኝ ቆላማ አካባቢ ነው። ሙቀቱ ለደገኞች የሚቻል አይመስልም። ደግነቱ ከአዲስ አበባ ከፍታ ወደ ጉባ ለመድረስ ከ90 ኪሎ ሜትር ያላነሰ መንገድ መጓዝ ስለነበረብን ቀስ በቀስ በጥቂቱ ተላምደ ነው ነበር ማለት ይቻላል። በዚህ ሰራተኛው 24 ሰዓት በፈረቃ ይሰራበታል በተባለው ስፍራ አንድም የቆመ ወይንም ለማናገር የምንችለው ሰው አይታይም። እኛም በወጣው መርሃ ግብር ብቻ የምንንቀሳቀስ ስለነበረ ከዚህ ውጭ መዛነፍ የሚቻልበት ጊዜም ሁኔታም አልነበረም። በስራው አካባቢ እንደ ባለሙያ ብቻ ሳይሆን እንደ ሰው ምን እንደሚሰማቸው ልጠይቅ የቻልኩትም ዋና ስራ አስኪያጁን ለብቻ ለማናገር ባገኘሁት አጭር አጋጣሚ ብቻ ነበረ። ምን ችግር አጋጥሞት ያውቀዋል? አልኳቸው። አቶ ስመኛው፣ አይደለም እኛ ህዝባችንም ራሱ የፕሮጀክት ሰራተኛ ፕሮጀክት ምን ማለት እንደሆነ የሚያውቅ ነው። በመሆኑም በተከታታይ ይህንን ልማት በማልማት እንደኛ ቀዳሚ ሀገር በየትኛውም ዓለም ላይ የለም። ስለዚህ ስራውን እያወቅን ነው የምንከታተለው የምንሰራው። በመሆኑም ይሄ ነው ብለን ሪፖርት ልናደርገው ወይም ልንጠቅሰው የሚችል የገጠመን መጥፎ ሁኔታ የለም። ወደፊትም ይገጥማልም ብለንም አናስብም። በታላቁ የህዳሴ ግድብ ስራ በአሁኑ ወቅት ብቻ ከ8500 የማያንሱ ሰራተኞች በስራ ተጠምደዋል። ወደ 500 የሚሆኑቱ ከ25 የተለያዩ ሀገሮች የመጡ ከፍተኛ ባለሙያዎች ሲሆኑ የቀሩት ኢትዮጵያውያን መሆናቸውን አቶ ስመኘው ይናገራሉ። ወደፊትም ይህ ቁጥር ከፍ እያለ እንደሚሄድ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ ዘገባ እናልፋለን። በሶማሊያ የአፍሪካ ህብረቱ ዘማች ኃይል አሚሶም በቅርቡ ከአልሻባብ አስለቅቆ የያዛት ሁዱር ከተማ በአማጽያኑ ተዋጊዎች የተከበበች መሆንና በከተማዊቱ ውስጥ ያለው የህይወት ሁኔታም በጣም ከባድ መሆኑን የባኩል ክልል አስተዳዳሪ ለቪኦኤ ገልጠዋል። ቀደም ሲል በዜናውም እንደገለጽ ነው በሌላ በኩል ደግሞ ሶማሊያ ውስጥ የሚታየው ወታደራዊ ሁኔታ የሚያበረታታ መሆኑን በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ኮላስ ኬይ ተናግረዋል። የክልል የባኩል ክልል አስተዳዳሪን ሞሐመድ አብዲ ቶልን ማምሻውን በስልክ ያነጋገረው ሰሎሞን አባተ ከመንግስታቱ ድርጅት የደረሰንን መረጃ አካቶ ተከታዩን ዘገባ አዘጋጅቷል። እነሆ። ሶማሊያ የሚገኘው የአፍሪቃ ኅብረት ኃይል አካል የሆኑት የኢትዮጵያ ወታደሮች የዛሬ 12 ቀን ከአልሻባብ አስለቅቀው እንደ ተቆጣጠሯት የተነገረው የምዕራባዊቱ ባኩል ክልል ከተማ ሁዱር በአልሻባብ ኃይሎች በቅርብ ርቀት ቀለበት ከበባ ውስጥ የገባች መሆኑን የክልሉ አስተዳዳሪ መሐመድ አብዲ ቶል ማምሻውን ለቪኦኤ ተናግረዋል። አልሻባብ አሁን የሚገኘው በሁዱር አካባቢ ነው። ከሁዱር በአስርና በአስራ አምስት ኪሎ ሜትሮች ርቀት ላይ ነው የሚገኙት። ሁዱር ከተማን የተቆጣጠሩት የአሚሶም ኃይሎች ምን እያደረጉ እንደሆነ መሐመድ አብዲ ቶልን ጠይቄያቸዋለሁ። የአሚሶምና የሶማሊያ ጦር እንዲሁም የኢትዮጵያ ወታደሮች ናቸው አሁን ሁዱር ውስጥ የሚገኙት። በመጪዎቹ ጥቂት ቀናት ውስጥ ጥቃት መክፈት እቅድ ያላቸው ይመስለኛል። በአሁኑ ጊዜ አልሸባብ ሁዱሩን ከቦ የሚገኝ በመሆኑ ከሁዱር ከተማ በየትኛውም አቅጣጫ መውጣት አደገኛ መሆኑን አስተዳዳሪው አመልክተዋል። በአሁኑ ጊዜ ከሁዱር ከተማ ወጥቶ መንቀሳቀስ አይቻልም። ምክንያቱም እነርሱ አልሻባብ ማለት ነው፣ በአምስት ኪሎ ሜትር፣ በአስራ ሰባት ኪሎ ሜትር፣ በአስር ኪሎ ሜትር ርቀቶች ዙሪያ መሽገዋል። ወደ ሌሎች አካባቢዎችም ሆነ ወደ ባይዷ መንቀሳቀስ ብትፈልግ መንገዱ አምላክ ብሎ እንዳሉት በመጪው ቀናት ነጻ እስኪያወጡት አደገኛ ሆኗል። በሁዱር ከተማ ውስጥ በአሁኑ ጊዜ ከአራት እስከ አምስት ሺህ የሚሆን ሰው እንደሚኖር የተናገሩት አስተዳዳሪው በዚህ ሁኔታ ውስጥ ሰው በከበደ ችግር ላይ እንደሚገኝ አመልክተዋል። ውሃ የላቸውም፣ ምግብ የላቸውም፣ ከዝናብ የሚሆን ከፀሐይ የሚጠለሉበት የለም። ዛሬ ሁዱር ውስጥ ሕይወት በጣም ከባድ ሆናለች። ባለፉ ጊዜያት ብዙ እንግልት የደረሰባቸውና ሸሽተው የነበሩ ብዙ ሰዎች የኢትዮጵያ ወታደሮች ሁዱር ገቡ ማለትን ሲሰሙ እንደ ኤልበርዴ ካሉ ወረዳዎች ብዙ ሰው የተመለሰ መምጣቱን አስተዳዳሪው ሞሐመድ አብዲ ቶላ አመልክተው ሲመጡም የሚመጡት ባዶ እጃቸውን በመሆኑ አፋጣኝ እርዳታ እንደሚያስፈልጋቸው ገልጸዋል። ለዓለም አቀፍ የረድኤት ድርጅቶች፣ ለተባበሩት መንግስታት ተቋማት፣ የሶማሊያ መንግስት ለዚህ ህዝብ ምግብና የሚጠጣ እንዲያደርስለት እንጠይቃለን። ምግብ መጠጥ ልብስና መጠለያ ካለመኖሩም በላይ ከባይዶዋም ይሁን ከሌላ አቅጣጫ የሚገባ መገናኛ ወይም ማጓጓዣ አለመኖሩ ችግሮቻቸውን ያበረታባቸው መሆኑን አስተዳዳሪው አመልክተው የረድኤት አቅርቦቱ በመጪዎቹ ሁለትና ሶስት ቀናት በአየርም ይሁን በምድር ይደርሳል ብለው ተስፋ እንደሚያደርጉ አሚሶምም ዘመቻውን ይከፍታል የሚል መረጃ እንዳላቸው ተናግረዋል። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ልዩ ተጠሪ አምባሳደር ኒኮላስ ኬይ በሶማሊያ ብሔራዊ ጦር ኤስኤንኤ እና በአፍሪካ ህብረት ኃይሎች አሚሶም ተጨብጠዋል ያሏቸው ወታደራዊ ድሎችና እርምጃዎችን አሞካሽተዋል። ኤስኤንኤ እና አሚሶም ኃይሎች ቁልፍ ከተሞችና አካባቢዎችን ከአልሻባብ መልሰው በመቆጣጠራቸው እንኳን ደስ አላችሁ ልላቸው እፈልጋለሁ ብለዋል። አምባሳደር ኬ የሶማሊያ ወታደሮችና አፍሪካውያን ወንድሞቻቸውና እህቶቻቸው አሉ። ኬ አክለው ስላላቸው ቁርጠኝነትና እየከፈሉ ስላሉትን መሥዋዕትነት አክብሮቴን እገልጻለሁ። የተባበሩት መንግሥታት ድርጅትም በውሳኔ ቁጥር 2124ና በዋና ጸሐፊውም የሰብአዊ ጉዳዮች ጥበቃ ፖሊሲ መሠረት ለጣምራው ዘመቻና ጥረቶች የሚሰጠውን ድጋፍ እንደሚቀጥል አምባሳደር ኬ አመልክተዋል። ዓለም አቀፍ ሰብአዊ ሕግጋትና ሰብአዊ መብቶች ሙሉ በሙሉ መከበራቸውን ማረጋገጥ እጅግ አስፈላጊ ነው ብለዋል ኬይ። ለመግባት በሚቻልባቸው አካባቢዎች ሁሉም የመንግስታቱ ድርጅትና ዓለም አቀፍ አጋሮቹ ሰብአዊ አገልግሎቶችና እርዳታዎችን ለማድረስ እየተጣደፉ መሆናቸውን አምባሳደሩ ገልጸዋል። አምባሳደር ኬይ በተጨማሪም በመንግስት ይዞታዎች ላይ የሚኖሩት ሶማሊያውያንም እንደ ጸጥታ ጥበቃ፣ ፍትህ፣ የጤናና የትምህርት የመሳሰሉ አገልግሎቶችንና የተረጋጋ ሕይወት ፈጥኖ ማግኘት እንደሚገባቸው አሳስበዋል። ዓለም አቀፍ እገዛው እንዲጠና ምክርም ለመንግስታትና ለአጋሮች ሁሉ ጥሪ አስተላልፈዋል። ለሶማሊያውያን ሁሉ ዘላቂ ሰላምን ለማስጨበጥ በሚደረገው ትግል ውስጥ ይህ ቁልፍ ጊዜና የማዞሪያ ነጥብ ነው ያሉት አምባሳደር ኬይ፣ ወዳጆች ሆይ በብዙ ችሮታ ፈጥናችሁ ድረሱ ብለዋል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን የመጨረሻው የመጽሔት ክፍለ ጊዜያችን ዘገባ ላይ ደርሰናል። ኢትዮጵያ የዓለም አቀፉ የመሬት ውስጥ የተፈጥሮ ሀብት አስተዳደር ግልጽነትና ተጠያቂነት አዲስ አባል ሆናለች። በኦስሎ ኖርዌይ፣ በዛሬው ዕለት በተካሄደ የአባላት ምልመላ ኢትዮጵያ አባል ሆና መመረጧን የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች ተቃውሞታል። ሄኖክ ሰማ እግዜር ዝርዝር ዘገባውን ያደርሰናል። የተፈጥሮ ሀብት ወይም ማዕድን ኢንዱስትሪዎች ግልጽነት ተነሳሽነት ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሽቲቭ ኢአይቲአይ የቦርድ አባላት በዛሬው ዕለት በኦስሎ ኖርዌይ ተሰብስበው የኢትዮጵያን የአባልነት ጥያቄ ተቀብለውታል። ኢአይቲአይ በኢትዮጵያ የቀረበለትን የአባልነት ጥያቄ ውድቅ እንዲያደርግ የሰብአዊ መብት ድርጅቶችና በውጭ ሀገር የሚኖሩ የኢትዮጵያ የሲቪክና የፖለቲካ ቡድኖች ሲጠይቁ ነበር የሰነበቱት። ሆኖም ውትወታቸው አልተሳካም። በዓለም ዙሪያ የተፈጥሮ ሀብት ማለት ነዳጅ፣ የተፈጥሮ ጋዝ፣ ማዕድናትና የመሳሰሉት ጥሬ ሀብቶችን ከአወጣጣቸው ጀምሮ የገበያ ሥርዓቱን የገቢ ድልድሉንና አስተዳደሩን ግልጽነት የሚመረምረውና የአሰራር ደረጃ የሚያወጣው ኤ አይ ቲ አይ ኢትዮጵያ አባል መሆኗ ጥቅስ አፈናን ማበረታታት ነው ሲል በኒውዮርክ መሠረቱን ያደረገው የሰብአዊ መብት ተሟጋች ቡድን ሂውማን ራይትስ ዎች አስታውቋል። ሊሳ ሚሶል የሂውማን ራይትስ ዎች የዓለም አቀፍ የንግድና የሰብአዊ መብቶች ጥበቃ ባለሙያ ድርጅታቸው የኢትዮጵያን አባልነት የሚቃወመው ገለልተኛ የሆኑ የማህበረሰብ ተቋማትና የመገናኛ ብዙሃን ወከባ ይፈጸምባቸዋል ሲል እንደሆነ ያብራራሉ። ይህ ቡድን ወይም ድርጅት የአሰራር ግልጽነት እንዲኖር የተቋቋመ ነው። የሀብት አጠቃቀምን አመራር በማሻሻል መልካም አስተዳደር እንዲኖር የሚንቀሳቀስ ነው። ኢ አይ ቲ አይ አሰራራቸው ያስቀመጣቸው መስፈርቶች አሉ። ከነዳጅ የተፈጥሮ ጋዝና ማዕድን የሚገኙ ገቢዎችን እንዴት ግልጽነት ባለው አሰራር ዜጎችን የጠቀመ እንደሆነ ማሳየት ነው መርሆ። ለዚህ ሥራ ወሳኝ ባለድርሻዎች መሃል የማህበረሰብ ተቋማት ግንባር ቀደም ናቸው። በኢትዮጵያ ግን በእነዚህ ተቋማት ላይ በሚደርሰው ጫናና ውክቢያ ሳቢያ እነዚህን የመልካም አስተዳደር ገንቢ ባለድርሻዎች ማሳተፍ አይቻልም። ኢትዮጵያ ከአራት ዓመት በፊት ተመሳሳይ የአባልነት ጥያቄ አቅርባ ጥያቄዋ ውድቅ ተደርጎባት ነበር። የዚህ ድርጅት አባል መሆኗ የማዕድንና የተፈጥሮ ሀብት ማበልጸግ ሥራ ላይ የተሰማሩ ኩባንያዎች መዋለ ንዋይ እንዲያፈሱ አልፎም ሀገሪቱ ለማዕድን ዘርፏ ዓለም አቀፋዊ ብድርና እርዳታ እንድታገኝ በር የሚከፍት ይሆናል። የኢትዮጵያ የአባልነት ጥያቄ በድርጅቱ ሊቀመንበር ክሌር ሾርት፣ ቀድሞ በቶኒ ብሌር አስተዳደር የብሪታንያ የውጭ እርዳታ ሚኒስትር የነበሩ የሌበር ፓርቲ ውስጥ ተሰሚነት ያላቸው ፖለቲከኛ ድጋፍ ማግኘቱ ይታወቃል። ክሌር ሾርት ለኢትዮጵያ የሚሰጡትን ድጋፍ ሲያብራሩ፣ የሰብአዊ መብት መከበር ወሳኝ መስፈርት ቢሆንም፣ ጥቅስ የሰብአዊ መብት የፖለቲካና የዜጎች መብት ብቻ አይደለም፣ እንዲያውም የማህበረሰብና የምጣኔ ሀብት መብቶች ማለትም በልቶ የማደር ጉዳይ የሰብአዊ መብት ነው በማለት የኢትዮጵያ ማመልከቻ ተቋሙ እንዲቀበል ሽንጣቸውን ገትረው ተሟግተዋል። ሂዩማን ራይትስ ዎች በዛሬ ዕለት ባወጣው መግለጫ ኢትዮጵያ የኢአይቲአይ አባል መሆኗ ሀገሪቱን በሚያስተዳድረው ፓርቲ የአሰራር ግልጽነትና መልካም አስተዳደር እንዲኖር የሚሰሩ ጋዜጠኞች ለታሰሩባትና ለሚዋከቡባት ሀገር የማኅበረሰብ ድርጅቶች በአፋኝ ሕጎች ለተሽመደመዱባት ኢትዮጵያ አይዟቸው አይነት ፍርድ ነው ብሏል። ኢአይቲአይ ኢትዮጵያን መቀበሉ የዓለም አቀፍ የመልካም አስተዳደር አምድ ተደርጎ የሚወሰደውን የድርጅቱን መርሆ ክፉኛ ያደበዝዛል ሲል ሁመን ራይትስ ዋች ወቅሷል። የዜናና ዘገባዎች ማለት የዜና ዘገባዎች ማለቴ ነው አደመጥን። መደበኛ ፕሮግራሞቻችን ወደያዘው ሁለተኛው አጋማሽ ልናልፍ ጥቂት ደቂቃዎች አሉን። በእነዚህ ደቂቃዎች ከእናንተ ያገኘናቸውን አስተያየቶች እናሰማለን። ሄሎ ቪዎች እንዴት ናቸው? ሰላም ናቸው። ከዚህ ቀጥሎ ማስተላለፍ ፈልገው መልእክት ባለፈው ጊዜ ሄኖክስ ማዝጌር ፕሮፌሰር አለማየሁን ሲያነጋግር ነበረና ማለት የራሳቸውን አቋም መስጠት ይችላሉ። ያው ፕሮፌሰር አለማየሁ በተቃዋሚው ጎራ የመንግስት ተቃዋሚና አገር ቤትን መግባት የማይችሉ ሰው ስለሆኑ በያለው መንግስት ላይ ከመጥፎ ነገር በስተቀር አንድም ቀን ማለት ነው ሙያዊ በሆነ አስተያየት ይሄ ትክክል ነው፣ ያ ትክክል ነው ሲሉ ፌር በሆነ ማይንድ ሲናገሩ ሰምተን አናቅም። እና ቪዮዎች ከዚህ በኋላ ተቃዋሚን ጎራ በመወከል ብታቀርቧቸው ጥሩ ነው። ምንም አይደለም ተቃዋሚ ስለሆኑ ማለት ነው። ግን ሙያዊ አስተያየትን በተመለከተ ግን ሲሰጡ ሌሎች ማለት ኒውትራል የሆኑ ማለት ነው ሙያውና ሙያውን ብቻ ኤክስፕሌን ሊያደርጉ የሚችሉ ሰዎችን ብታቀርቡ የተሻለ ነው። እሳቸው የግል ስሜታቸውን ነው የሚናገሩት። እና አንድም ቀንም ቢሆን ቪዮ ላይ እንከታተላለን ይሄ ነው ብሎ እንኳን ፖዘቲቭ ነገር ሲናገሩ ሰምተን አናውቅም። ተቃዋሚ ከሆኑ መብታቸው ነው መናገር። ግን እንደ አንድ ባለሙያተኛ ግን ሲቀርቡ አትሊስት ሙያውን ነው መናገር ያለባቸው ብለን እናምናለን። እና ባካቸው እንደዚህ አይነት ኢሹ ሲኖር በቃ ገለልተኛ የሆነ ሙያውን ብቻ ኤክስፕሌን የሚያደርግ ሰው ብታቀርቡ የተሻለ ነው። በጣም አመሰግናለሁ። ሰራዊት ነኝ ከቨርጂኒያ ስሙ ነኝ። እኔ ዛሬ የደወልኩት አቶ ሄኖክ አቶ ጌታቸው ፕሮፌሰር አለማርያምን ባደረገው ኢንተርቪው ላይ ነው። በጣም ላደንቅ ወዳለሁ ይህን ነው። እኔ ጋዜጠኝነት ብዬ ማስበው እንደ አንድ አድማጭ ከናንተም ምፈልገ ይህን ነው። ሄኖክ ያደረጋቸው ሁለቱም ኢንተርቪዎች ሰዎቹን እውነተኛው የሚያስቡትን እስኪሰጡ ድረስ መጠየቁ መቀጠሉ በጣም አደንቃል። በጣም በጣም አመሰግናለሁ ብዬሽ ነው ለማለት ስልጌ ነው። ምክንያቱም እኔ ሁልጊዜ ከሚተቹት አንዱ ነኝ። አስተያየት የሰጣችሁንን ሁላችሁንም እናመሰግናለን። ነፃው የመልእክት ማስቀመጫው ቁጥር 2022059942 የውስጥ መስመር 14 ነው። በምትሰሙት መመሪያ መሰረት እንድትልኩልን እንጋብዛችኋለን። በኢሜይል ለሚሻላችሁ ደግሞ ሆን አት ቪኦኤኒውስ ዳትካም ብላችሁ ብትልኩ ይደርሰናል። ፕሮግራማችንን አጋምሰናል። አሁን በዚህ በተጀመረው የኃይለ ኢየሱስ ግርማ ዜማ ወደ ቀጣዮቹ ቅንብሮቻችን እንሸጋግራለን። Yeah. ቀረሁኝ በኃይለ ኢየሱስ ግርማ ነበር ያደመጥ ነው። አሁን ወደ ሁለተኛው አጋማሽ ከመሻገራችን በፊት አርስተ ዜናዎቹ እናሰማለን። ትናንት ማክሰኞ ማለዳ በማዕከላዊዋ የሶማሊያ ከተማ በቡሎ ቦርድ የተፈጸመውን የአጥፍቶ ጠፊ ጥቃት ካካሄዱት መካከል አንዱ የኖርዌይ ተወላጅ ሶማሊያዊ መሆኑ ተገለጠ። አፍቃሪ አልሸባብ የሆነው የአልአንዳሎስ ሬዲዮ እንደዘገበው የ60 ዓመቱ አብዱላሂ አህመድ አብዱሌ አጥፍቶ ጠፊ ነበር። ቦምብ የጫነባትን የተጫነባትን መኪና ሲያሽከረክር የነበረው። በሶማሊያ የአፍሪካ ህብረቱ ዘማች ኃይል አሚሶም በቅርቡ ከአልሻባብ አስለቅቆ የያዛት የሁዱር ከተማ በአማጽያኑ ተዋጊዎች የተከበበች መሆኑን የባኩል ክልል አስተዳዳሪ ለቪኦኤ ገልጠዋል። በከተማይቱ ውስጥ ያለው የህይወት ሁኔታን በጣም ከባድ መሆኑን አስተዳዳሪው ሞሐመድ አብዲ ቶል አክለው ገልጠዋል። አፍቃሪ ሩሲያ ኃይሎች በክሪሚያዋ ሴቫስቶፖል ወደብ የሚገኘውን የባህር ኃይል ጠቅላይ እዝ ተቆጣጠሩ። ይህ የሆነው ሩሲያ ክሪሚያን ወደ ግዛቷ ለማቀላቀል ስምምነቱን ከባለሥልጣኑ ጋር በተፈራረመች ማግስት ነው። አድማጮች፣ ይህ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ የአማርኛው አገልግሎት የሚተላለፈው የረቡዕ ምሽት ፕሮግራም ነው። ሁለተኛው አጋማሽ ተሸጋገርን። በኢትዮጵያ የሚታዩ ከፍተኛ የመሰረተ ልማት ግንባታ ስራዎች የስራ እድል መመፍጠርና ምጣኔ ሀብቱን በፍጥነት ለማሳደግ እንደሚረዱ አንድ ዓለም አቀፍ አማካሪ ድርጅት የኢትዮጵያ ተወካይ የሰጡትን ትንተና ይሆናል። ቀጥለን የምናቀርበው አቶ ዘመዴነህ ንጋቱ ኤርነስት ኤንድ ያንግ የተባለው ዓለም አቀፍ አማካሪ ድርጅት የኢትዮጵያ ወኪል በሀገሪቱ የሚታዩ የመሰረተ ልማት ግንባታዎች ማለት የህንፃ፣ መንገድ፣ ግድብ፣ ወዘተ ግንባታዎች አዎንታዊ ጅምር መሆናቸውን ለአዲስ አበባው ዘጋቢያችን ለእስክንድር ፍሬው ገልጸውለታል። እንሆ ኢንፍራስትራክቸር ኢንቨስትመንት ከፍተኛ ደረጃ ሰራተኛ የሚቀጥር ሴክተር ነው። እንኳን እኛና ታዳጊ ሀገር የሆነች ኢትዮጵያ ይቅርና አውሮፓን ብናይ በአሁኑ ጊዜ 15 ሚሊዮን አውሮፓውያን ስራ ያላቸው በኢንፍራስትራክቸር በኮንስትራክሽን ሴክተር ነው። እነሱም በጣም ሰልጥነው ብዙ ኢንፍራስትራክቸር ኦሬዲ ያለባቸው አገሮች። ስለዚህ እኛማ ገና ጀማሪዎች እንደመሆናችን መጣን በብዙ ሚሊዮን ኢትዮጵያኖችን ስራ መስጠት እንችላለን። እነዚህን እንቅስቃሴዎች የሚመለከቱ አንዳንድ አስተያየት ሰጫዎች ሜጋ ፕሮጀክቶች ተብሎ የሚጠሩም አሉ መንግስት እየተካሄዱ ያሉ ሌሎችም አሉ እና መንግስት እንደ አይነት እንቅስቃሴዎች ማድረግ የጀመረው ባለፉት አምስት አመታት ነው። እስከ ዛሬ የት ነበር ብለው ይጠይቃሉ። መልሱ ኢኮኖሚያዊ ነው፣ በእርስዎ እምነት ፖለቲካዊ ነው። ኢትዮጵያ የት ነበረች ብሎ ዛሬ ይደርሳለች ብሎ ማመዛዘን ተግባር ያለው ነገር ነው። ጂዲፒውን ያየን እንደሆን ነው አንድ ማመለካከቻ ነው። ኢትዮጵያ ኢኮኖሚ ባለፈው አስራ ሁለት ዓመት ውስጥ በአራት መቶ ፐርሰንት አድጓል። የዓለም ባንክ ያወጣው ጥናት ነው። ዛሬ በአፍሪካ ውስጥ አራተኛው ትልቁ ኢኮኖሚ ነው። ስለዚህ ኢኮኖሚያዊ ነው ፖለቲካዊ ነው ብሎ ማመለካከት አይደለም። አገሪቱ ያስፈልጋታለው ኢንፍራስትራክቸር አዎ ኢንቨስት ማድረግ ጀምራለች። አዎ ችሎታ አላት። አሁን አዎ በፊት አንድ ጥሩ ምሳሌ ልስጥ እና ዓለም ባንክ 50 ሚሊዮን መቶ ሚሊዮን ዶላር አበድሩን ብላ ኢትዮጵያ ወይም ለኢትዮጵያ ታዳጊ አፍሪካ ሀገሮች በፊት ጊዜ ሲጠይቁ 100 ሚሊዮን ዶላር ለማበደር ሁለት ዓመት ሶስት ዓመት ለምነህ ነው ያልሆነ የሆነ ኮንዲሽን አስቀምጠው ነው። ስለዚህ የድሮን የዓለም ሁኔታን በምናይበት ጊዜ እንስራ እንኳን በምንልበት ጊዜ የራሳችንም ሪሶርስ እንደ ሀገር ውስን ነበር። ከዛም ደሞ ወጥተን ይሄ የዲቨሎፕመንት ፓርትነር ኔ ልማት አጋሮቻችን ምንስ በምንጠይቅ ጊዜ ልመና ነው ይሄ ያስፈልጋችሁ፣ ድሆች ናችሁ፣ እጅ በዛባችሁ ሲሉን ነበረ። ማን መጣ በመሃል? ሌሎች ኢመርጅን ኢኮኖሚስ ከኢትዮጵያ ጋር እንደ ፓርትነር ኢንጌጅ እናደርጋለን የሚሉት በቀዳሚነት ማነው? ቻይና ቻይና አይተ እንደሆነ ባለፉት ጥቂት ዓመታት ለኢትዮጵያ በብዙ ቢሊዮኖች ነው የሰጠችው ያበደረችውም ግራንት ይሁን ምናምን በብዙ ቢሊዮኖች ዶላሮች ነው። እነ ዓለም ባንክም፣ እነ አይኤምኤፍ፣ እነ ዩሮፒያን ዩኒየንም ተለምነውም በስንት ጊዜ የማይሰጡትን አይነት። ስለዚህ አሁን የጠየቀው አይነት ጥያቄ ነው። ፋይናንሲንግ መምጣት ጀምሯል። ኢትዮጵያም ማደግ ጀምራለች። የራሷም ሪሶርስ ጀምሯል። እነኚህ ነገሮች ተደምረው መጥተው ነው ዛሬ የምታየው እንቅስቃሴ የዛሬ አምስት ዓመት የዛሬ አስር ዓመት ለምሳሌ በቀላሉ የጊቤ ሶስትን እንስራ በምንልበት ጊዜ ኢትዮጵያ ግድቡ ማለት ነው። አንዳቸውም ዩሮፒያኖችም እምቢ አሉ፣ ዓለም ባንክም እምቢ አለ። አይደለም እ እኛ በራሳችን ተነስተን ፋይናንስ አድርገን ሲያዩት ደግሞ አሁን አልበዛባችሁም ወይ ማለት ጀመሩ። ይሄ ዛሬ ዓለም ተቀይሯል። ይሄ በእንግሊዝኛ አንድ የሚባል ነገር አለ፣ ግራጅዋል ሽፍት ኦቭ ኢኮኖሚክ ፓወር ፍሮም ዌስት ቱ ኢስት ማለት ምንድን ነው? የዓለም የኢኮኖሚ ባለ ሀብቶች አገሮች ድሮ ምዕራባውያን የነበሩት አሁን ወደ ምስራቅ ሄዷል። ወደ እነ ቻይና የእነ ቻይና መበልጸግ እንደ ኢትዮጵያ ላሉ አገሮች ከፍተኛ ጠቀሜታ አለው። ምክንያቱም ቻይኖችም፣ ተርኪዎችም፣ ሌሎችም ሲያድጉ ምንድን ያደረጉት እንደ ኢትዮጵያ አይነት ሀገር ላይ ኢንቨስት እናደርጋለን። ፋይናንስ እያ ባቡሮቹን ማነው ፋይናንስ ቻይና። አሁን ብራዚሊያንስ፣ ተርኪ፣ ኢንዲያ እነህ አዲስ የመጡ ያደጉ ሀገሮች ናቸው። ብሪክስ የሚባሉት ብሪክስ የሚባሉት ኤግዛክትሊ ብሪክስ የሚባሉት ሀገሮች ናቸው እና እነኚህ ሀገሮች የዛሬ አስር ዓመት እንዲህ ያለ ችሎታ አልነበራቸውም። አሁን ግን ችሎታውም አላቸው ፍላጎትም አላቸው ኦፖርቹኒቲውንም እንደ ኢትዮጵያ አይነት ሀገር ስለሚያደርጉ ዛሬ የምታየው ሁሉ ነገር እየተሳካ የመጣው ለዚህ ነው። እና እኔ በኢኮኖሚ አይነት ዲሲዥን ነው ብዬ ነው ማየው። ጤናማ መንገድ እየሄዳለም የሚሉ ወገኖች ቅድም የጠቀስኳቸውን ጨምሮ የሚሰጡት አንዱ አስተያየት እድገቱ የመዋቅር ችግር እያመጣ አይደለም፣ ድሃውን ተጠቃሚ እያደረገ አይደለም፣ በድሃውና በሀብታሞች መካከል ያለ የሀብት ልዩነት በጣም እየጨመረ ነው የሚሉ አስተያየቶችም ይሰጣሉ። እና ሁሉም ሰው በዚህ እድገት ደስተኛ ሊሆንበት የሚችልበት ምንድን ነው? ይሁል እኔ ሁልጊዜ ፎከስ የማደርገው ፋክት ላይ ነው ሀብታም የተፈጠረን ኢትዮጵያ ውስጥ ኦፍኮርስ እንዲፈጠርም ደግሞ እንፈልጋለን አለምን ፕራይቬት ሴክተሩ ሲሰራ ሲለፋ የሚፈልገውን አይነት ቤት ውስጥ የሚፈልገውን መኪና የሚኖር ሆኖ መፈቀድ አለበት ይሄ ኢትዮጵያ ካፒታሊዝም የምትከተል ሀገር ነ ፌር የሆነ ፕራይቬት ሴክተር ና ዌልት ግን ሀብት እንዲፈጠር ነው አይ ቲንክ እየፈለግን ያለ ነው እና ይሄ አግባብ ያለው ጥያቄ ነው እሱን እየፈጠርን ነው ወይ ዴታው ደግሞ ያሳይሃል ለምሳሌ የተባበሩት መንግስታት ዩኤን የሚሌኒየም ዲቨሎፕመንት ጎልስ የምዕተ ዓመቱ የልማት ግቦች ዕቅድ እሱ ላይ አፍሪካ ውስጥ አቺቭ ያደርጋሉ ይደርሳሉ ከሚባሉት አራት አምስት ጥቂት ሀገሮች አንዷ ኢትዮጵያ ነች። ይሄ ቤሲክ የሆነውን የሰውን ኒድ ስለዚህ እነ ዩኤን ባሉት ፋክት ይሄ ንክነው ነው የፖቨርቲ ሪዳክሽን ወይም የድህነትን ያየ እንደሆነ አፍሪካ ብንጀምር አፍሪካ ውስጥ በዘጠናዎቹ በፈረንጆች በዘጠናዎቹ ዘጠና አምስት ዘጠና ስድስት ጀምሮ ዴታውን ብናየው ስልሳ በመቶ አፍሪካውያን ከፖቨርቲ ሌቨል በታች ወይም ከድህነት ወለል በታች ስልሳ በመቶ ይኖሩ ነበረ። አሁን በሚቀጥለው አመት በ2015 በፈረንጆች 38 በመቶ ይወርዳል ተብሎ ነው የሚጠበቀው የኢትዮጵያን ግን ያየውን እንደሆነ በ2015 በፈረንጆች አቆጣጠር የአፍሪካ 38 ሲሆን የኢትዮጵያ 22 ይሆናል ተብሎ ነው የሚገመተው። ኦረነት ወደ ልበታች የሚኖሩ ሰዎች 22 በመቶ 22 በመቶ አሁን 29 ነው አሁን 29 ነው። ስለዚህ እንግዲህ አንዳንድ የሚያመለካክቱ ዴታዎች አሉ። ይሄ ጂኒ ኮኤፊሽንት የሚባል ነገር አለ፣ ለምሳሌ በሀብታምና በድሃም አካል ያለውን ጋፕ የሚያሳይ። በአለም አቀፍ ደረጃ ኢትዮጵያ በጣም ትንሽ ጋፕ ካላቸው ሀገሮች ከሚባሉት ናቸው። ይሄን ካልኩ በኋላ ግን እኔ ብዙ ሀገር ኖሬ ያለው ብራዚልም ኖሬ አሜሪካንም ሀገር አድጌያቸዋለሁና፣ እኔ በግሌም እንደ ፕሮፌሽናል የማምነው የኢትዮጵያ እድገት ፌር ን ባላንስድ መሆን አለበት። ማለት በጣም ጥቂት ሰው ብቻ ቢሊዮነር እንዲሆንና በአብላጫኛው ህዝብ በድህነት እንዲኖር አንፈልግም። አንደኛ ካልቸራችንም አይደለም፣ ሁለተኛ ጥሩ እድል አለን። አሁን ገና ማደግ የጀመርን ሀገር ስለሆነ ፌረን ባላንስ የምታደርገው መሰለህ ሁሉም በሲስተሙ እኩል ተደራድሮ ሚዛናዊና ፍትሃዊ ማለት ካደረግከው ነው። አርቢትራሪሊ አይደለም እገሌ ሀብታም መሆን ትችላለህ አንተ አይደለም። እንደዚ አይነት ነገር አንፈልግም፣ አያዋጣም። ሲስተሙ ግን ለሁሉም እኩል እድል የሚሰጥ እንዲሆን ማድረግ አለብን። ይህንን ካደረገን እርግጠኛ ነኝ የሚወፈጠረው አዲስ ትውልድ በሙሉ አስፓየር ያደርጋል። እኔ እኮ እንደ እገሌ መሆን እፈልጋለሁ ሰክሰስፉል ሆኜ እንደዚህ ሀብታሞን ፈልጋ እንደዚህ ጥሩ ቤተሰቡን ጥሩ አድጋ የሚልበት አይነት ሶሳይቲ ነው። አሁን አንዳንድ ነገሮች ይሄ የለም። ሳውት አፍሪካን ያየ እንደሆነ ይሄ የለም። በጣም ጥቂት ነጮች አሁንም የሳውት አፍሪካንን ዘጠና በመቶ ሀብት የያዙበት ሀገር ነው። እነሱ ዩኒክ የሆነ ፕሮብሌም ብራዚልን ያየ እንደሆነ እኔ ብዙ አመት የኖርኩበት ሀገር ነው። አሁን ትንሽ ተሻሽሏል ግን በዘጠናዎቹ ሀብታሞቹና በድሃ መካከል ከፍተኛ ጋፕ ስለነበረ ወንጀል በጣም በከፍተኛ የተስፋፋበት ሀገር መሆን ችሏል። ሰው ከሌሎችም ተምረን ይሄ እንዳይፈጠር ማድረግ አለብን። ዋናው ነገር ግን ኢትዮጵያ ነፃ ገበያ ወይም ፍሪ ካፒታሊስት ኢኮኖሚ የምትከተል አገር ነች፣ አይደለም። ስለዚህ በዛው መሰረት የሰራ በአግባቡ የሰራ የለፋ ሁሉም ነገር ያሟላ ሰው ሀብታም ቢሆን ምናለ፣ ቢሊየነሪስ ቢሆን ምናለበት ብለን እንደ ሀገርም እንደ ህዝብም ካልቸርም መቀበል አለበት። የትም ሀገር ቢሆን ግን የሀብታሙ ፐርሰንቴጅ ትንሽ ነው። አሜሪካንም ሀገር የምታየው ቢሊዮነሮች ማልታ ሚሊዮኖች ኮምፔር ቱ ሶስት መቶ ሚሊዮን አሜሪካን ጥቂት ነው። እኛ ታርጌት ማድረግ ያለብን በሰፊው መሀል ያለው ሚድል ክላሱን እንዲፈጠር፣ ጠንካራ ሰፊ ሚድል ክላስ የራሱን ቤት ኖሮት የራሱ መኪና፣ የራሱን ጤንነት፣ ቤተሰቡን አስተምሮ የሚችል ሰፊ ሚድል ክላስ ክሬት ማድረግ ያለብን ቨሪ ፊው ከላይ ቢሊዮነርስ ሚሊዮነርስ፣ ስልሳ ሰባ በመቶ የሚሆነው መሀል ያለው ከዛ በታች ደግሞ ታች ያለው ነው፣ የካፒታሊዝም ኔቸሩ ነው። ዋናው ግን ፌረን ባላንስ ሆኖ ሁላችንም ከዚህ እድገት ከዚህ እድግመት በነፊት እንድናደረግ ማድረግ አለብህ ማለት ነው። አቶ ዘመዴነ ንጋቱ የእርነስት ኤንድ ያንግ ማኔጂንግ ፓርትነር ወይም የኢትዮጵያ ኃላፊ በጣም አመሰግናለሁ፣ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ነው። በጣም አመሰግናለሁ። እኔም ስለ ጥሪው እስክንድርን እናመሰግናለን። እኛ ደግሞ አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አንድ መደበኛ ፕሮግራም ይቀጥላል። አሁን ሴቶች እና ቤተሰብ አዘጋጅና አቅራቢ ቆንጅት ታየ Thank የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ባለቤት ሚሼል ኦባማ በቻይና የአንድ ሳምንት ጉብኝት ለማድረግ በዛሬው እለት ጉዞ ጀምረዋል። የጉብኝታቸው ዓላማም ትምህርት ላይ ያተኮረ እንደሚሆን ታውቋል። በቆይታቸው እንደ ሰብዓዊ መብቶች ከበሬታ የመሳሰሉ አወዛጋቢ ጉዳዮች ይነሳሉ ተብሎ ግን አይጠበቅም። የአሜሪካ ድምጽ ዘጋቢ ጎፎ ያንግ ያጠናቀረው ዘገባ ነው። የዛሬ ሴቶችና ቤተሰብ ርዕስ ዋይት ሀውስ ቤተ መንግስት ቀዳማዊትን እመቤት ሚሼል ኦባማ እናታቸው ንና ሁለቱ ልጆቻቸውን ሳሻን እና መሊያን ይዘው ወደ ቻይና ከዛሬ ጀምረው እስከ ሳምንት ረቡ ድረስ ጉብኝት በማድረግ እንደሚቆዩ ያስታወቀው ባለፈው ሳምንት ነበር። የጉብኝታቸው ትኩረትም ባህልና ትምህርት ላይ እንደሚሆን ጠቅሷል። ሚስስ ኦባማ በቅርቡ በዚህ በዋሽንግተን የሚገኝ አንድ ልዩ የቻይና ቋንቋ ትምህርት ቤትን ሲጎበኙ ባደረጉት ንግግር ወደ የትኛውም የዓለም አካባቢ በሚያደርጉት ጉብኝት ምንጊዜም ቢሆን ግንባር ቀደም ትኩረታቸው ትምህርት መሆኑን ገልጸው የቻይና ጉዟቸውም ከዚህ የተለየ እንደማይሆን አስታውቀው ነበር። ቦኒ ግሌሰር በ ስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል ሲኤስአይኤስ የእስያ ጉዳዮች አማካሪ ናቸው። ቀዳማዊት እመቤቶች ፖለቲካዊ ድምጸት ያልተላበሱ ስራዎችን ማከናወናቸው የተለመደ ነው ይላሉ። ሚሼል ኦባማ ከአሁን ቀደም ሁለት የውጭ ሀገር ጉብኝቶች አድርገዋል። ነገር ግን በየትኛውም ላይ አወዛጋቢ በሆኑ ጉዳዮች ላይ አላተኮሩም። እንዲያውም ኦፊሴላዊ የሆነ ንግግርም አላደረጉም። በቻይና ጉብኝታቸውም ኦፊሴላዊ ንግግር የሚያደርጉ አይመስለኝም። እሳቸው ከፍተኛ ቦታ በሚሰጧቸው የተለዩ ጉዳዮች ላይ ማትኮሩን የሚመርጡ ነው የሚመስለኝ። በዚህኛውም ጉዟቸው ቅድሚያ ትኩረታቸው ትምህርት እንዲሆን መፈለጋቸው ግልጽ ነው። የቻይናና የአሜሪካ ግንኙነቶች ውስብስብ መሆናቸውን የስትራቴጂያዊና ዓለም አቀፋዊ ጥናቶች ማዕከሉ የእስያ ተንታኟ ቦኒ ግሌሰር ይናገራሉ። ሆኖም የቀዳማዊት እመቤት ሚሼል ኦባማ ጉብኝት የሁለቱን ሀገሮች ግንኙነት ሰፋ ባለመልኩ የሚያጠናክር መሆኑን ተንታኟ ያስረዳሉ። የዩናይትድ ስቴትስንና የቻይናን ግንኙነት ለማጠናከር በተለይም በህዝብ ለህዝብ ግንኙነት አማካኝነት የተቻላቸውን ሁሉ ያደርጋሉ። ይህም በሁለቱም ማለትም በቤጂንግም በዋሽንግተንም በኩል ለግንኙነታቸው ጠቃሚ ነው ተብሎ የተቀመጠ አጀንዳ ነው። በወጣቶች በኤክስፐርቶችና በተለያዩ የኑሮ ሁኔታ ላይ ባሉ ህዝቦቻቸው መካከል የበለጠ ግንኙነት እንዲኖር ይፈልጋሉ። ስለዚህም እሳቸው ያን ግንኙነት በመፍጠር አስተዋጽኦ ያበረክታሉ። ያም ሆኖ ቀዳማዊ ትመ ቤቶች አወዛጋቢ ነገር ተናግረው አያውቁም ማለት አይደለም። እንደ ኤሮፓውያን አቆጣጠር በ1995 ዓ ም በወቅቱ ቀዳማዊ ትመ ቤት የነበሩት ሂለሪ ክሊንተን ወደ ቤጂንግ ተጉዘው በዚያ በተካሄደው አራተኛው የተባበሩት መንግሥታት ድርጅት የሴቶች ጉባኤ ላይ መካፈላቸው ይታወሳል። በዚያም ቆይታቸው የቻይናን የሰብአዊ መብት ይዞታ የነቀፈ ንግግር በማድረግ ውዝግብ መቀስቀሳቸው ይታወሳል። የፕሬዝዳንት ጆርጅ ደብሊው ቡሽ ባለቤት ሎራ ቡሽ በቀዳማዊት እመቤትነታቸው ዘመን አወዛጋቢ ንግግር ከማድረግ ተቆጥበው ነው ያለፉት። ይሁን እንጂ ከስድስት ዓመታት በፊት በበርማና ታይላንድ ድንበር አካባቢ ጉብኝት ባደረጉበት ወቅት ቻይናን፣ በወቅቱ የበርማ ወታደራዊ መንግስት ላይ በቂ ተጽዕኖ አላደረገችም በማለት ነቀፋ አሰምተው ነበር። ወደ ሚስስ ኦባማ የቻይና ጉብኝት ስንመለስ እሳቸውና እናታቸው እንዲሁም የ አስራ አምስት ዓመትና የ አስራ ሁለት እድሜ ያላቸው ልጆቻቸው ሳሻና ሜሊያ ቤጂንግን ዢያንግንና ና እንዲሁም ቼንግዱ የተባሉትን ከተሞች ይጎበኛሉ። ከሀገሪቱ ፕሬዝደንት ዢ ፒንግ ባለቤት ፔንግ ሊዮን ጋርም ተገናኝተው እንደሚነጋገሩ ታውቋል። እናመሰግናለን ቆንጅት። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የካቲት 29 ወይም በአውሮፓውያኑ አቆጣጠር ማርች 8 ማርች ኤ ብዙ ሀገሮች ለሴቶችና ለስኬቶቻቸው ያላቸውን ክብር በሚገልጽ ሁኔታ ዓለም አቀፉን የሴቶች ቀን አክብረው መዋላቸውን በመግቢያው ላይ ያስታወሰው የዛሬው ርዕሰ አንቀጽ ዩናይትድ ስቴትስን ጨምሮ አንዳንድ ሀገሮች ደግሞ የሴቶችን ታሪክ ለመዘከር ወሩን ሙሉ ለዚሁ ጉዳይ መሰየማቸውን ይናገራል። በእነዚህ አጋጣሚዎችና አከባበሮች ላይ የሴቶችን የውሳኔ ሰጭነት አቅም ማጠናከርና በመላው ዓለም በሴቶች እኩልነት መረጋገጥ ላይ የተጨበጡ ስኬቶች ጠቃሚነትን እናጎላለን ይላል ርዕሰ አንቀጹ። ደግሞም በተጨማሪ እየቀሩን ያሉ ብዙ ፈተናዎችንም ለማስተዋል ጊዜ የምንወስድበት ጊዜም መሆኑን ያስገነዝባል ርዕሰ አንቀጹ። በዝርዝር መልእክቱ ላይ እንዲህ ይላል፦ ሴቶች ቤተሰቦቻቸውን ከፍ አድርገው ለመያዝ የማኅበረሰቦቻቸው አብሮነት የጠነከረ እንዲሆንና እንዲበለጽጉም ለማስቻል በማጀትም በአደባባይም በየዕለቱ እየሰሩ በሁሉም ቦታ የጀርባ አጥንት እንደሆኑ ነው። እንዲያም ሆኖ ታዲያ ብዙ የሴቶች ጥረቶች ከመደበኛው ምጣኔ ሀብት ውጪ ናቸው። ሴት ሥራ ፈጣሪዎች ወደ ሰፋው የሥራ ገበያ እንዲገቡ ሲበረታቱ ግን ለቤተሰቦቻቸው ብቻ ሳይሆን ለመላ ማኅበረሰቦቻቸውና ለሀገሮቻቸው ሁሉ ጠቃሚ ግብዓቶችን እንደሚሰጡ በተጨባጭ አረጋግጠዋል ለግጭቶች መፍትሔ ማፈላለግን ጨምሮ ሴቶች በማኅበረሰባዊ ውሳኔ ሰጪነት ሂደቶች ውስጥም ሲሳተፉ እንዲህ ዓይነት አስተዋጽኦቸው የጎላ ሆኖ እንደሚታይ ርዕሰ አንቀጹ ይናገራል። እንዲያም ሆኖ ይላል ርዕሰ አንቀጹ፣ ብዙ ጊዜ ሴቶች ውክልናቸው ያነሰ ብቻ ሳይሆን በብዙ በግጭቶች ውስጥ ባለፉ ማኅበረሰቦች መልሶ ግንባታ ውስጥ እንዳይሳተፉም ይደረጋሉ። የሴቶችን እሴት ከፍ የሚያደርጉ በውሳኔ ሰጪ ቦታዎች ላይም በምልዓት እንዲሳተፉ ኃይል የሚሰጧቸው ሀገሮች ይበልጥ የተረጋጉ ባለጠጎችና ጸጥታቸውም የተሻለ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከዓለም አቀፉ የሴቶች ቀን ጋር ተያይዞ በቅርቡ ባወጡት ጽሑፋቸው ጠቁመዋል። ሴቶች ከድርድሮች ውጪ ከሆኑ እርሱን ተከትሎ የሚመጣው ሰላምም የለበጣና ጽናት የሌለው ነው። መተማመን ይሸረሸራል። ሰብዓዊ መብቶችና ተጠያቂነትም ብዙ ጊዜ ላይ ይባላሉ፣ ብለዋል ሚስተር ኬሪ። የውጭ ጉዳይ ሚኒስትሩ አክለውም ሴቶችን በሰላም ግንባታና ግጭትን በማስወገድ ጥረቶች ላይ ማሳተፍ እንደዚያ አይነቱን አካሄድና ልማድም ያስወግደዋል ሲሉ ጽፈዋል። ርዕሰ አንቀጹ መልእክቱን የሚደመድመውም በውጭ ጉዳይ ሚኒስትር ጆን ኬሪ ጥሪ ነው። ሰላም የግጭቶች አለመኖር አይደለም። ሰላም ማለት እያንዳንዱ የኅብረተሰቡ አባል መረጋጋትን ለማበረታታትና ለብልጽግና ሲሠራ ማለት ነው። እያንዳንዱ ዜጋው ለወደፊት ዕጣ ፈንታው የየድርሻውን እንዲያዋጣ የሚያስችለው ኃይል እንዲኖረው ያልተደረገበት ሀገር ከቶውንም ባለድል ሊሆን አይችልም። ደግሞም ሴቶች ማዕከላዊውን ቦታ ያልያዙበት ሰላም ከቶውንም ጠንካራና ዘላቂ ሊሆን አይችልም። እናም ዛሬ በዚህ የሴቶች ታሪክ ወር ሴቶች በመላ ዓለም የተጓዙባቸውን ርቀቶች እናክብር። ከዚያ በላይ ግን ለጉዟቸው የወደፊት ርቀቶች መስመር ራሳችንን እናስገዛ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ከመሰናበታችን በፊት ማጠቃለያ ዜናውን እናሰማለን። ትናንትና ማክሰኞ ማለዳ በማዕከላዊቱ የሶማሊያ ከተማ በቡሎ ቦርዴ የተፈጸመውን የአጥፍቶ ጠፊ ጥቃት ካካሄዱት መካከል አንዱ የኖርዌይ ተወላጁ ሶማሊያዊ ዜጋ መሆኑ ተገልጿል። አፍቃሪ አልሸባብ የሆነው የአል አንዳሉስ ሬዲዮ እንደዘገበው የ60 ዓመቱ አብዱላሂ አህመድ አብዱሌ የተባለው አጥፍቶ ጠፊ ነበረ ቦምብ የተጫነባትን መኪና ሲያሽከረክር የነበረው። በሌላ ዜና በሶማሊያ የአፍሪቃ ህብረቱ ዘማች ኃይል አሚሶም በቅርቡ ከአልሸባብ አስለቅቆ የያዛት ሁዱር ከተማ በአማጽያኑ ተዋጊዎች የተከበበች መሆኑን የባኩል ክልል አስተዳዳሪ ለቪኦኤ ገልጸዋል። በከተማይቱ ያለው የኑሮ ሁኔታም በጣም ከባድ መሆኑን አስተዳዳሪው ሞሀመድ አብዲ ቶል አክለው አመልክተዋል። አፍቃሪ የሩሲያ ኃይሎች በክራይሚያዋ ሴቬስቶፖል ወደብ የሚገኘውን የባህር ኃይል ጠቅላይ እዝ ተቆጣጠሩ። ይህም የሆነው ሩሲያ ክሬሜን ወደ ግዛቷ ለመቀላቀል ስምምነቱን ከባለሥልጣናቱ ጋር በተፈራረመች ማግስት ነው። የሩሲያዋ ፕሬዚዳንት ቭላድሚር ፑቲን ክራይሚያን ለመገንጠል የወሰዱት እርምጃ በዩናይትድ ስቴትስና በአውሮፓ ህብረት ዘንድ ቁጣ ቀስቅሷል። ሩሲያ ላይም ማዕቀብ እንዲጣል ተደርጓል። ካለፈው ቅዳሜ የካቲት 29 ቀን ጀምሮ ከአየር ላይ በጠፋው የማሌዥያ አየር መንገድ አውሮፕላን አለመገኘት አውሮፕላን ውስጥ የነበሩ ቻይናውያን ተሳፋሪዎች ቤተሰቦቻቸው ዛሬ በተካሄደው የዕለቱ ጋዜጣዊ መግለጫ ላይ ብስጭታቸውን ገለጹ። በማሌዥያ ባለስልጣናት ላይም ቁጣቸውን አሰሙ። መግለጫው በሚሰጥበት አዳራሽ የተገኙ ቤተ ዘመዶች በልቅሶና በብስጭት እውነቱን ንገሩን የሚል ቃል ያሰሙ እንደነበረ ታውቋል። ኢትዮጵያ የዓለም አቀፉ የመሬት ውስጥ የተፈጥሮ ሀብት አስተዳደር ግልጽነትና ተጠያቂነት አዲስ አባል ሆነች። በኦስሎ ኖርዌይ፣ በዛሬው ዕለት በተካሄደ የአባላት ምልመላ ኢትዮጵያ አባል ሆና መመረጧን የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ተቃውሞታል። የደቡብ አፍሪካው ጸረ ሙስና ከፍተኛ ባለስልጣን ፕሬዚደንት ጄኮብ ዙማ ቤታቸውን ለማሳደሻ ከመንግስት ካዝና ያለ አግባብ 23 ሚሊዮን ዶላር በመውሰዳቸው ክስ መስርቷል። ከህዝባዊ ተቆርቋሪ ቱሊ ማዳኖ ሴላ ቢሮ ይፋ በሆነው ሪፖርት መሰረት ፕሬዚደንቱ ከገንዘቡ ውስጥ የተወሰነውን መመለስ ይኖርባቸዋል። የቤቱ እድሳት የመዋኛ ስፍራ ግንባታንና ዘመናዊ የከብት መጠበቂያን የሚያካትት ሲሆን መንግስት ለደህንነት ጥበቃ ነው የሚል መልስ ሰጥቷል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየእለቱ ከምሽቱ 3 እስከ አራት ሰዓት በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ሐሙስ ቀደም በሚለው ፕሮግራም ከምሽቱ 1 እስከ 1 ተኩል፣ በመደበኛው ፕሮግራም ደግሞ እንዲ እንዳሁኑ ከ3 እስከ 4 እንገናኛለን። ያስተናገድ ናችሁ አዲሱ አበበና ቆንጅ ይታየነን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል በሰላም እደሩ።